ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልን የተከበራችሁ አድማጮቻችን እንደምን አምሽታችኋል? ይህ በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ19 በ22 እና በ25 ሜትር ባንዶች ከዋሽንግተን ዲሲ በቀጥታ የሚተላልፍላችሁ የአንድ ሰዓት ፕሮግራም ነው።

የዛሬ ሐሙስ ኅዳር 9 2008 ዓመተ ምሕረት ፕሮግራም አስተናጋጆች ቆንጅ ይታይና ሰለሞን ክፍሌ እንሆናለን። መደበኛ የዕለቱ ቅንብሮችም ተሰናድተዋል። አብረን እናመሽ ዘንድ የአክብሮት ግብዣችን ነው። አሁን የዓለም ዜና እናሰማለን።

ባለፈው ሳምንት ፈረንሳይ ዋና ከተማ ፓሪስ ውስጥ የደረሱት የአሸባሪ ጥቃቶች ቀንደኛ አቀነባባሪ ነው ተብሎ ተጠርጥሮ ሲታደን የነበረው አብዱልሐሚድ አባውድ ትናንት ረቡዕ መገደሉን የፈረንሳይ መንግስት አረጋገጠ።

በዚህ የአውሮፓውያን አመት በሀገሪቱ ሊካሄዱ ታቅደው ከከሸፉ ስድስት ጥቃቶች የአራቱ ተጠያቂ ነበር ብለዋል የፈረንሳይ ባለስልጣናት። የፓሪስ አቃቤ ሕግ ቢሮ ባወጣው መግለጫ እንዳለው ፖሊሶች ዋና ከተማዋ አቅራቢያ በምትገኝ ሳንዴኒ የምትባል ከተማ ያለ የመኖሪያ ሕንፃ አፓርተማ

ለሰባት ሰአታት ያህል በወሰዱት እርምጃ የሞሮኮ ዝርያ ያለው ቤልጂማዊው አባውድን በጥይት የተበሳሳ አስከሬን እንዳገኙ አስታውቋል። እድሜው 27 ወይ 28 ቢሆን ነው የተባለው አባውድ አስከሬን ለመሆኑ በጣት አሻራ እንደተረጋገጠ ነው ባለስልጣናቱ ያስታወቁት። በትናንቱ የፖሊሶች እርምጃ ቢያንስ ስምንት ሌሎች ታስረዋል። አንዲቱ

የአባውድ የአክስት ወያጎት ልጅ የሆነች ሴት በላይዋ የጠመጠመችውን ቦምብ አፈንድታ ራሷን ገላለች። የፈረንሳይ የሀገር ግዛት ሚኒስትር ቤርናርድ ካሰኖቭ አባውድ አውሮፓ ውስጥ መሆኑን ካለፈው ሳምንት ጥቃት በፊት አናውቅም ነበር ብለዋል። የአውሮፓ ሕብረት ሚኒስትሮች ነገ አርብ ብረሰልስ ላይ ሲሰበሰቡ ሽብርተኝነትን ለመዋጋት የሚያስችል እቅድ

በአስቸኳይና በቁርጠኝነት እንዲያዘጋጁ ሲሉም ሚኒስትሩ ጥሪ አሰምተዋል። ሳንዴኒ ከተማ ውስጥ በተወሰደው የፖሊሶች እርምጃ ስምንት ሰዎች ሲታሰሩ ስምንት ሰዎች መታሰራቸው ታውቋል። ሶስት ፖሊሶች ቆስለዋል። አንድ የፖሊሶች ውሻ ደግሞ ተገሏል። ይህ በዚህ እንዳለ የፈረንሳይ የምክር ቤት አባላት ከፓሪሱ ጥቃት ተከትሎ የጸናው የአስቸኳይ ጊዜ አዋጅ

በሶስት ወራት እንዲራዘም ዛሬ ድምጻቸውን ሰጥተዋል። በቤልጅየም ደግሞ ፖሊሶች በበርካታ የብረሰልስ ቀበሌዎች በፓሪሱ ስቴዲየም ራሱን ላይ የያዘውን ቦንብ አፈንድቶ ከገደለው ቢላል አድፊ ከሚባለው ሽብርተኛ በተያያዘ የሚፈለጉ ሰዎችን ለማደን ዛሬ እርምጃ ወስደዋል። ቤተሰቡንና ጓደኞቹን እንዲሁም ሌሎች ከእሱ ጋር ግንኙነት ያላቸውን ሰዎች ለመያዝ መሆኑ ተዘግበዋል።

ሶማሊያ ሶማሊያ ዋሽንግተን ዲሲ ውስጥ ኤምባሲ ከፍታለች። ኤምባሲው የተከፈተው ከ24 ዓመታት በኋላ መሆኑ ተገልጿል። ባልደረባችን እዝራ ፍሳሐዬ በሥነ ሥርዓቱ ላይ ተገኝቶ ባለሥልጣናቱን አነጋግሯል። ሰለሞን አባቴ ያቀርበዋል። የሶማሊያ ኤምባሲ ዋሽንግተን ዲሲ ላይ በተዘጋ በሩብ ምዕተ ዓመቱ በተከፈተበት ሥነ ሥርዓት ላይ

የዩናይትድ ስቴትስ የውጭ ጉዳይ የአፍሪካ ጉዳዮች ረዳት ሚኒስትር ሊንዳ ቶማስ ግሪንፊልድ እና የሶማሊያ የውጭ ጉዳይ ሚኒስትር አብዲ ሰላም ኦማር እንዲሁም የዩናይትድ ስቴትስ የተወካዮች ምክር ቤት አባል ኬት ኤሊሰን ተገኝተዋል። የኤምባሲው መከፈት ሶማሊያ ከመገለል ጨለማ ስለመውጣቷ እማኝ ነው ሲሉ ከባልደረባዬ እዝራ ፍሳሐዬ ጋር ባደረጉት ቃለ ምልልስ ተናግረዋል።

ይህ በጣም ከፍተኛ ጉዳይ ነው። የዛሬው ዕለት በሶማሊያ የቅርብ ታሪክ ውስጥ እጅግ ከፍተኛ ትርጉም ያለው ቀን ነው። ከጨለማው መውጣታችንን ያበስርናል። የዓለም አካል መሆናችንን ያሳያል። ብዙ ጠቃሚ ውሳኔዎች በሚተላለፉባት፣ ብዙ ችግሮች በሚፈቱባት ዋሽንግተን ዲሲ እንገኛለን። በወዳጆቻችን መካከል ነን።

በዩናይትድ ስቴትስ ወንድሞቻችን፣ አጋሮቻችን መካከል እንገኛለን። ሶማሊያ ጨርሶ አትጠፋም። እዝራ የውጭ ጉዳይ የአፍሪካ ረዳት ጉዳዮች ሚኒስትሯን ሊንዳ ቶማስ ግሪንፊልድንም አነጋግሯል። ዩናይትድ ስቴትስ በበርካታ የትብብር አካባቢዎች ከሶማሊያ ጋር መስራታዋን እንደምትቀጥል አረጋግጠዋል። ሚስ ግሪንፊልድ የትብብሩ መስኮች የጸጥታ፣ የልማትና የአስተዳደር መስኮች እንደሚሆኑ አምባሳደር ሊንዳ ቶማስ ግሪንፊልድ ተናግረዋል።

ሀገሪቱ ምርጫ ለማካሄድ ወደፊት እንድትገፋም እያገዝንን ብለዋል አምባሳደር ግሪንፊልድ። የሶማሊያን መጻኢ ጊዜ የሚመለከቱት በብሩህ ተስፋ መሆኑን አምባሳደሯ ተናግረዋል።

ሶማሊያ ታላቅና ድንቅ ትሆናለች። ከሶማሊያ ሕዝብና መንግስት ጋር እየሰራን እንደምንቀጥል እናምናለን። ሶማሊያ መገንባቷንና ለሕዝቧም መበልጸጓን ትቀጥላለች።

የሶማሊያ ስኬቶች በሚቀጥሉት ጥቂት ዓመታት ውስጥ እንደሚታዩ እምነታቸውን የጠቆሙት ረዳት የውጭ ጉዳይ ሚኒስትሯ ግሪንፊልድ ባለፉ ዓመታትም አብረው ብዙ መስራታቸውንና ብዙም ስኬት ማስመዝገባቸውን አስታውቀዋል። ብዙ መስራት ቢጠበቅብንም የምናልምበት እንደምንደርስ ግን እርግጠኛ ነን ብለዋል። አሜሪካዊቷ ረዳት ሚኒስትር ዋሽንግተን ዲሲ የሚገኘው የሶማሊያ ኤምባሲ የተዘጋው ሶማሊያ ወደ እርስ በርስ ብጥብጥ ስትዘፈቅ የዛሬ 24 ዓመት ነበር።

ሶሪያ ውስጥ ፖለቲካዊ ስምምነት ላይ ካልተደረሰ ራሱን የእስልምና መንግስት ብሎ የሚጠራውን ቡድን ድል ለመምታት የተደረገው ጥረት ሊሳካ አይችልም ሲሉ የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ አስገንዝበዋል። ፕሬዚደንት ባሻር አልአሳድ ስልጣን ላይ የሚቆዩበት ስምምነት መሆን አለበት ብለው እንደሚያምኑም ሚስተር ኦባማ አክለዋል። እጅግ በጣም የሚበዛው የሶሪያ ሕዝብ ጨካኝ ነፍሰ ገዳይ አምባገነን አድርጎ የሚመለከታቸው ሁኔታ ባለበት

የእርስ በእርስ ጦርነቱ ይገታል ተብሎ መገመት አይቻልም፣ ሲሉ ሚስተር ኦባማ ተናግረዋል። ሚስተር ኦባማ ይህን ያስገነዘቡት የእስያ ፓሲፊክ የትብብር ጉባኤ እየተካሄደ ባለበት በፊሊፒንስ ከስብሰባ ውጭ ከካናዳው ጠቅላይ ሚኒስትር ጀስቲን ትሩዶ ጋር ከተነጋገሩ በኋላ በሰጡት ቃል ነው። አንድ ስልጣን ላይ ከቆዩ የውጭ ኃይሎች የፈለጉትንም እርምጃ ቢወስዱ

ብዛት ያለው ሕዝብ ውጊያውን መቀጠሉ የማይቀር ነው ብለዋል። ፕሬዚደንት ኦባማ የዩናይትድ ስቴትስ የተወካዮች ምክር ቤት አብላጫ መቀመጫ በያዙት በሪፑብሊካኖቹ አባላት የቀረበውና

የኦባማ አስተዳደር ኢራቃዊና ሶሪያዊ ስደተኞችን ተቀብሎ ለማስፈር ያሰናዳውን መርሃ ግብር እንዲዘገይ የሚያደርገው ረቂቅ ላይ ዛሬ ድምጻቸውን ይሰጣሉ። ሶሪያውያን ስደተኞች ወደ አሜሪካ የሚመጡበትን ሂደት የሚያዘገየውን ህግ ፕሬዝደንት ኦባማ በመሻር ስልጣናቸው እንደሚጥሉት ዝተዋል። የቀረበው ህግ ስደተኞችን ለመቀበል የሚደረገው የምርመራ ሂደት ላይ አላስፈላጊና

በተግባር ሊተረጎም የሚያስቸግር ግዴታ የሚጨምር ነው ሲል ዋይት ሀውስ ባወጣው መግለጫ አስታውቋል። የመን ውስጥ ታግተው የሰነበቱ ሶስት አሜሪካውያን ተለቀው ወደ አማን ዋና ከተማ ተወስደዋል። የአማን መንግስት ዜና ማሰራጫ በአማጽያን እጅ ካለችው ከሰና የተወሰዱትን ሰዎች ማንነት አልገለጸም። ይሁን እንጂ ነፃ የደህንነት ምንጮች እንዳሉት

ሁለቱ በታገቱበት ወቅት ለተባበሩት መንግስታት ድርጅት ይሰሩ የነበሩ ሲሆኑ አማጽያኑ በሰላይነት ወንጅለዋቸዋል። የመን ውስጥ በመቶዎች የሚቆጠሩ የውጭ አገር ሰዎች በፖለቲካ ታጋችነት አለዚያም ማስለቀቂያ ገንዘብ ለማስከፈል የሚያዙ ሲሆን ብዙዎቹ ያለምንም ጉዳት ተለቀዋል። የመን በኢራን በሚታገዙ ሺያሁቱ አማጽያንና ዓለም አቀፍ እውቅና ባለው መንግስት ኃይሎች እንዲሁም በደቡቡ ክፍል በሚፋለሙ ተገንጣዮች

ውጊያ ተከፋፍላ ስትታመስ ቆይታለች። የተባበሩት መንግስታት ድርጅት እንዳስታወቀው በሳውዲ የሚመራው ጣልቃ ገብነት ከጀመረበት ካለፈው መጋቢት ወዲህ ከ5600 የሚበልጥ ሕዝብ ተገድሏል። ከሳውዲ አረቢያ ከተባበሩት የአረብ ኤሚሬቶች፣ ከባህሬንና ከሌሎችም የህብረቱ አባል ሀገሮች በርካታ ወታደሮችም ሞተዋል።

ቻይና ራሱን የእስልምና መንግስት ብሎ የሚጠራው ቡድን አንድ ዜጋዋን መግደሉን አጥብቃ አውግዛለች ገዳዮቹን አድኜ ለፍርድ እንደማቀርብ ነው ስትልም ዝታለች ተንታኞች ግን ቻይና የመጀመሪያ የሆነው ዜጋዋ ፋንጂንሁ በቡድኑ ታግተው ቆይተው በአሳዛኝ ሁኔታ የተገደሉባት ቢሆንም በሶሪያ ስለቀጠረው ጦርነት የምትከተለው አቋም ላይ ለውጥ የሚያመጣ አይመስልም እያሉ ናቸው

በመጨረሻም ዩናይትድ ስቴትስ አልሺማሊ የተባለውን የአይሲስ መሪ ያለበትን ለጠቆመ የአምስት ሚሊዮን ዶላር ወሮታ እንደምትሰጥ አስታውቃለች። ሰውየው በተለያዩ ወንጀሎች የሚፈለግ ነው።

ዜናዎቹን ሰማን። ወደኋላ ከሚቀርቡ ዝግጅቶች የአንዱን ለቅምሻ የመጪ ሁነታ እንግዲህ ያው እንደምታውቀው ኤልኒኖ ውስጥ ነው አለ ነው። ኤልኒኖ ደግሞ በበጋ ውስጥ እርጥበት ነው የሚያመጣ እንደተጠናው ማለት በኢትዮጵያ ላይ እንደታየው እንዳየ ነው። በምስራቅ አፍሪካ ኢትዮጵያ ብቻ አይደለም። በምስራቅ አፍሪካ በታንዛኒያ፣ በኬንያ፣ በኢትዮጵያ ሶማሌ አካባቢዎች እርጥበት ያመጣል ነው

የኢትዮጵያ ሚቴሮሎጂ ምክትል ዋና ስራ አስኪያጅ አቶ ዱላ ሻንቆ ናቸው። ስለ ወቅቱ የአየር ጠባይና ስለ መጪው የፓሪስ የዓለም አየር ንብረት ጉባኤ ከተናገሩት የተወሰደ ነው። በተፈጥሮ አካባቢ ክፍለ ጊዜ ይመለሳሉ። የዕለቱን አብይ ርዕስ እየጠበቅን ነው። እስከዚያው በትንታኔው ዘገባ እንጀምራለን። በኢትዮጵያ በትራፊክ አደጋ የመገደሉና የተለያዩ ጉዳት የሚደርስባቸው ሰዎች ቁጥር ከመኪና ብዛት አንጻር እየቀነሰ ቢሆንም

ከዓመት ዓመት የሚታየው የተጎጂዎች ቁጥር ግን አሁንም እየጨመረ ነው ተባለ። የሚፈለገውን ያህል ውጤት እንዳልተገኘም ተገልጿል። በተደጋጋሚ የሚያጠፉ አሽከርካሪዎችንም ከመንገድ የሚያስወጣ ሕግ በቅርቡ ተግባራዊ ይሆናል ተብሏል። መለስካቸው አምሃ ተከታዩን ልኮልናል።

በፌዴራል ትራንስፖርት ባለሥልጣን የመንገድ ትራፊክ ደህንነት የግንዛቤ ትምህርት ዝግጅት ቡድን መሪ አቶ ድል አድጋቸው በቀለ እንደገለጹት የመንገድ ላይ ትራፊክ አደጋ ከጊዜ ወደ ጊዜ እየጨመረ ነው ብለዋል። ዛሬ በአዲስ አበባ በሚገኙ አምስት የአንደኛ ደረጃ ትምህርት ቤቶች የትራፊክ ግንዛቤ ማስጨበጫ ዘመቻ ሲጀመር፣ አቶ ድል አድጋቸው እንደተናገሩት አደጋው ከምንም በላይ የከፋበት ወቅት ነው ብለዋል።

በሀገሪቱ ያሉት የተሽከርካሪዎች ብዛት አነስተኛ ቢሆንም የሚቀጥፉት ሕይወት ብዛትና የሚያደርሱት ተያያዥ ጉዳት ግን እጅግ ከፍተኛ እንደሆነ አብራርተዋል። አቶ ድል አድርጋቸው ጨምረው ሲያስረዱ ባለፉት ዓመታት የሚደርሰውን አደጋ ለመቀነስ አያሌ ስራዎች ተከናውነዋል። በዚህም ምክንያት በሀገሪቱ ውስጥ በአስር ሺህ መኪናዎች የሚደርሱ የአደጋ ቁጥሮችን መቀነስ ቢቻልም የሟቹንና የሌላውን ጉዳት በቁጥርም ሆነ በአይነት መቀነስ እንዳልተቻለ

በመረጃ ተደግፈው አብራርተዋል። ግን እዛኑ ደግሞ ያህል ተሽከርካሪውም እየጨመረ ስለሚመጣ የሰዎቹም የእንቅስቃሴ ሁኔታ በኢኮኖሚውም ሁኔታ ሊሆን ይችላል እየጨመረ ስለሚሄድ አደጋውን በምንፈልገው ሁኔታ አልቀነስም እንጂ ለውጦች አሉ። ለምሳሌ አሁንም እዚህ ጋ ብናየው እዚህ ዳታ ላይ እንደምታዩት 126 ነበርን በ10 ሺህ ተሽከርካሪ 126፣ መቼ ወደ 1998 አካባቢ ማለት ነው። ዛሬ ላይ 2007 ላይ ግን ስናየው 65 ነው በ10 ሺህ ተሽከርካሪ። ይህም ያኮራን አለም የተሻለ ስራ የሰሩ የአፍሪካ ሀገሮች

ከሰላሳ በታች ናቸው። በአስር ሺህ ተሽከርካሪ እየደረሰባቸው አቶ ድል አድርጋቸው እንዳሉት በደቡብ አፍሪካ ከዘጠኝ ሚሊዮን የማያንሱ ተሽከርካሪዎች ቢኖሩም በአስር ሺህ ተሽከርካሪዎች በዚያ የሚደርሰው ጉዳት ከአርባ ሰዎች እጅግም አይዘልም ብለዋል። በኢትዮጵያ የሚገኙ ተሽከርካሪዎች ብዛት ግን ግማሽ ሚሊዮን ያህል ብቻ ሆኖ የሚደርሰው ጉዳት በንጽጽር ብዙ እንደሆነ አውስተዋል። ለዚህ አደጋ መንስኤ ናቸው የሚሉትንም ዘርዝረዋል።

በተለያዩ ጊዜ ጥናቶች ይጠናሉ። በትብብር እንሰራለን ከፌዴራል ፖሊስ ጋር ወይም ከሌሎች የሚመለከታቸው አካል ጋር። አንደኛው ነገር ፍጥነት ነው። ከህግ ከተወሰነ ፍጥነት በላይ ማሽከርከር አንዱ የአደጋ መንስኤ ነው። ሌላው ለእግረኞች ቅድሚያ ያለመስጠት ነው። ሌላው መስመርን ይዞ ያለማሽከርከር እና አልኮል ጠቅሞ ደግሞ ማሽከርከርም የሚሉ ነገሮች እንደ ደረጃቸው ማለት ነው ለመንገድ ትራፊክ አደጋ መከሰት ትልቁም ቦታ ላይ ይዘው የሚገኙት እነሱ ናቸው። የችግሩ መፍትሔዎች ብዙና የተያያዙ መሆናቸውን የሚያስገነዝቡት

አቶ ድል አድርጋቸው የአሽከርካሪዎች ስልጠና ጥራት፣ የእግረኞች የትራፊክ ግንዛቤ ግንባታ፣ የትራፊክ ህጎችን ማስከበር ዋና ዋናዎቹ መሆናቸውን ይጠቅሳሉ። ለአደጋ በአብዛኛው ተጠያቂዎች አሽከርካሪዎች ናቸው ቢባልም እግረኞችም ጥፋቶች እንደሚፈጽሙ ይናገራሉ። ስለሆነም የእግረኞችን ግንዛቤ ከመገንባት ባሻገር አስተማሪ ቅጣቶችም በቅርቡ ተግባራዊ ይደረጋሉ ብለዋል።

በተለይ ደግሞ አሽከርካሪዎችን በተመለከተ በቅርቡ ተግባራዊ የሚደረገው ህግ አጥፊዎቹን ከመንገድ ያስወጣል ብለዋል። ይሄ ደንብ ቁጥር 28 ህዝባዊ 203 በተለይ በአሁኑ ሰዓት ላይ 208 ላይ ሙሉ በሙሉ ተግባራዊ እንደሚደረግ ነው እየሄድንበት ያለ ነው። ያ እንግዲህ የሆነ ደግሞ ማለት ተደጋጋሚ አጥፊዎች ከመንገድ ላይ የሚወጡበትን ስርዓት ተበጅቷል ማለት ነው። ለዛ ደግሞ እንግዲህ ሴንትራል ዳታ ቤዝን መሰረት አድርገን እየሰራንበት ያለነው ነገር አለ። በዚህም እንግዲህ አጥፊ አሽከርካሪዎች ከጎዳና ላይ የሚለቁ ነገር

ተገቢ የሆነ ቅጣት ከገንዘብ ያለፈ ቅጣት የሚቀጡ ነገር ከሆነ አደጋው የሚቀንስባቸው ሁኔታዎች ይኖራሉ ማለት ነው። ያንን መሰረት አድርገን እንግዲህ የሄድንበት ነው። አንድ ቆየት ያለ ማስረጃ እንደሚያሳየው በትራፊክ አደጋ ከዓለም ኢትዮጵያን በአስራ አራተኛ ደረጃ ያስቀመጣት ሲሆን በአፍሪካ ግን ከናይጄሪያ ቀጥላ ሁለተኛውን ስፍራ ይዛለች። ዛሬ የተጀመረውን ዘመቻ ያዘጋጀው አዲስ አበባ በሚገኘው አሜሪካ ኤምባሲ ድጋፍ ሴቭ ዘ ኔሽን የተባለ ግብረሰናይ ድርጅት ነው።

ድርጅቱን ያቋቋመውና የሚመራው አቶ ምስጋናው ቢምረው አባቱን በትራፊክ አደጋ ያጣ ወጣት ነው። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸው እናመሰግናለን። ሁለተኛው የትንታኔ ርዕስ ላይ ደርሰናል። ዓለም ትኩረቱን ሁሉ ባለፈው ሳምንት ወደ ተጠቃችው ፓሪስ ያዙር እንጂ

ሽብር ፈጠራ በብዙ የአፍሪካ ከተሞች ውስጥ የበረታ ስጋት መሆኑን ቀጥሏል። በዚህ ሳምንት ውስጥ በጽንፈኛው የሁከት ቡድን በቦኮ ሀራም የተካሄደ ነው የተባሉና የብዙ ሰው ህይወት ያጠፉ ጥቃቶች በተለያዩ የናይጄሪያ ከተሞች ላይ ተፈጽመዋል። ታጣቂዎቹን በብዙ

ታጣቂዎቹን የፈሩ በብዙ አካባቢዎች ያሉ ሰላማዊ ነዋሪዎች ቤትና መንደራቸውን እየጣሉ እየተሰደዱ ናቸው። ዝላቲካ ሆክ ያጠናቀረችው ዘገባ አለ፣ ሶሎሞን አባተ ያቀርበዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትርና የአንጎላ አቻቸው ጆርጅ ሽካውድ ትናንት ዋሽንግተን ላይ ተገናኝተው ነበር።

የውይይታቸው ዋና ትኩረት ሁከትን አፍሪካ ውስጥ እንዴት መጋፈጥ ወይም መከላከል ይቻላል ነበር። የውጭ ጉዳይ ሚኒስትር ኬሪ ስለ አንጎላ ሚና የሚከተለውን ተናግረዋል። ዛሬ በቡሩንዲ ፈተናዎች ላይ እንደምናተኩር እርግጠኛ ነኝ። እዚያ ሁከት እየተቀጣጠለ ነው። አንጎላ እጅግ ልዩ የሆነ ጥቅም ያለው ሚና እየተጫወተች ነው።

ከአካባቢው ግጭቶች አንዳንዶቹ መፍትሄ ማግኘት እንዲችሉ አንጎላ መሪ ሚና እየተጫወተች ትገኛለች። ካለፈው ሚያዚያ አንስቶ ፕሬዚደንት ፒየር ንኩሩንዚዛ የሀገሪቱን ድንጋጌ በሚረግጥ ሁኔታ ህገ መንግስቱን በሚጥስ ሁኔታ ለሶስተኛ የስልጣን ዘመን ከተወዳደሩ ወዲህ ቡሩንዲ ሁከት እያረገዘች እንደምትገኝ እየተነገረ ነው።

የገዢው ፓርቲ ካድሬዎችና ታጣቂዎች ከተቃውሞው ጎራ ጋር ንክኪ ያላቸው ብለው በሚያስቧቸው ሲቪሎች ላይ ሽብር እየነዙ ናቸውም እየተባለ ነው። በዚህም ምክንያት ቁጥራቸው የበዛ ቡሩንዲያውያን ወደ የጎረቤቶቻቸው ወደ ታንዛኒያና ወደ ዩጋንዳ ለመሸሽ ተገደዋል። ቢመለሱ እንኳን ቤቶችና ቀዬዎቻቸው ትተዋቸው እንደሄዱ ሆነው አያገኟቸውም።

ቤቶችን አውድመዋል። ብዙ ንብረት ዘርፈዋል። ሰዎቹ ሲመለሱ ከነበራቸው ንብረት የበዛው ተዘርፏል። ከቡሩንዲ ዋና ከተማ ቡጁምቡራ ነዋሪዎች አንዱ

በሀገሬው ኪሩንዲኛ የተና አንዷ በሀገሬው ኪሩንዲኛ የተናገሩትን ነው የሰማችሁት። ደቡብ ሱዳን ውስጥ ያፈነገጡና የሸፈቱ የየጎሳው ታጣቂዎች ሰላማዊውን ሰው እያመሱት ነው። ብዙ ሰው ድንበር እያቋረጠ እንዲሰደድና

የእርዳታ ተመጽዋች እንዲሆን አስገድደውታል። ይህ በእንዲህ እንዳለ ለሀገሪቱ ወረትና ጥሪት ሊያካብቱላት ብልጽግናም ሊያመጡላት ይችሉ ነበር ተብሎ ተስፋ ከተጣለባቸው የከርሰ ምድር ዘይት ብዝበዛ ተቋማት የተወሰኑት አንድም ተዘግተዋል አሊያም ያለ ሰው ቀርተዋል። ገንዘብ ካለማምጣታቸው ተመልካች በማጣታቸው የተፈጥሮውን አካባቢ መበከላቸው የባሰው ጣጣ ሆኗል።

ከየቱቦውና ከየዘይት በርሜሉ የሚንዠቀዠቅ ዘይት አይቻለሁ። መሬት ላይ የሚፈሱ ኬሚካሎችንም አይተናል። የምክትል ፕሬዚደንቱን ክላውስ ስትየግሊትዝን ድምፅ ነው የሰማነው። ሽብር ፈጠራ የአውሮፓን ያህል ለአፍሪካም አሳሳቢ ነው ብለዋል። በሌላ በኩል ከኬሪ ጋር የተገናኙት የአንጎላ የውጭ ጉዳይ ሚኒስትር ጆርጅ ሽቃውት።

ናይጀሪያ ውስጥ ምን እየሆነ እንደሆነ እያስተዋልን ነው። ፈረንሳይ ውስጥም ሰሞኑን የተፈጠረውን አይተናል። ስለዚህ ሁኔታዎች ስጋታችን እንደሆኑ ይቀጥላሉ።

ናይጄሪያ ውስጥ ካኖና ዮላ ከተሞች ውስጥ በዚህ ሳምንት የደረሱትና ከሰላሳ በላይ ሰው ህይወት ያጠፉት ፍንዳታዎች ቦኮ ሀራም ገና አለመንበርከኩን እያሳዩ መሆናቸው እያሳዩ ነው። በአፍሪካ ብዙ ህይወት በማጥፋት አቻ የሌለውን ቦኮ ሀራምን የናይጄሪያ መንግስትና የአካባቢው ሀገሮች እየተፋለሙት እንደሆነ ይታወቃል።

የመጨረሻው የትንታኔ ርዕስ ላይ ደረስን። ከቴክኒሽያን እስከ ዋናና ረዳት አብራሪ በሴቶች ብቻ የተካሄደውና በአይነቱ የመጀመሪያ የሆነው የትላንቱ በረራ የሴቶችን አቅም እንደሚያሳይ ሌሎችንም እንደሚያበረታታ ተገልጿል። በመጪው የፈረንጆቹ ዓመት ሰባኛ ዓመት በዓሉን የሚያከብረው የኢትዮጵያ አየር መንገድ ባዘጋጀው የዚህ በረራ ሥነ ሥርዓት ላይ የተናገሩ ሁሉ ደግሞ ይህንኑ ሐሳብ አንጸባርቀዋል።

ትላንት ማምሻውን በስፍራው የነበረው እስክንድር ፍሬው ተከታዩን ዘገባ ልኳል ትናንት እኩለ ሌሊት ላይ የሉሲ ልጆች ሰማዩን ተቆጣጠሩ የኢትዮጵያ አየር መንገድ ያወጣው መግለጫ ይህንን መልእክት ያስተላለፈ ነበር የሉሲ ልጆች ከአዲስ አበባ ወደ ባንኮክ በመብረር ሰማዩን ይቆጣጠሩታል ይላል መግለጫው ቃል በቃል አብራሪዋ ረዳቷና ሌሎች የበረራው ሰራተኞች እንደዚሁም ቴክኒሻያኖችና ቀሪዎቹ ባለሙያዎች ሴቶች የሆኑበት በረራ የተካሄደውም

ትናንት እኩለ ሌሊት ላይ ነው። በዋና ካፒቴን አምሳለ ጓሉና በረዳቷ ሰላማዊ ተስፋዬ የተመራው በረራ መዳረሻ ባንኮክ ስትሆን፣ ቀዳማዊት እመቤት ሮማን ተስፋዬን ጨምሮ ታዋቂና ስኬታማ ሴቶች እንደዚሁም ሌሎች ተጋባዦች አብረው ተጉዘዋል። ከበረራው በፊት በተካሄደው ስነ ስርዓትም ሴቶች እድል ከተሰጣቸው

ጥበብን ከተማሩ እስከምንም መሄድ እንደሚችሉ በዜማ ጭምር ተንጸባርቋል። በስነ ስርዓቱ ላይ የተናገሩ

አስተያየታቸውን የሰጡ ሁሉም ይህንን መልእክት አስተጋብተዋል። የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ ተወልደ ገብረ ማርያም ለጋዜጠኞች ያብራሩት በረራው በርካታ ሴቶችን እንደሚያነቃቃ ነው። በዓለም ላይ ያሉ ሴቶችን በከፍተኛ ደረጃ የሚያነቃቃ ይሆናል። በአቪዬሽን ዘርፍ ያሉትን በተለይም ደግሞ አፍሪቃውያን ሴቶችን

እንደምታውቁት በዚህ በአፍሪካ አህጉር የሴቶችን አቅም ከመገንባት አንጻር ወደ ኋላ ቀርተናል። ስለዚህ ይህ በ21ኛው መቶ ክፍለ ዘመን ብሩህ እጣ ፈንታ እንዳላቸው ለማሳየት በትምህርት ቤት የሚገኙ ሴቶችን ያነቃቃል።

የኢትዮጵያ አየር መንገድ የተመሰረተበትን ሰባኛ ዓመት በዓል በመጪው የፈረንጆች ዓመት እንደሚያከብር የማርኬቲንግ ምክትል ፕሬዝዳንት ራሄል አሰፋ አስታውሰዋል። የትናንቱ በረራም አየር መንገዱ ሴቶችን ከማብቃት አንጻር የሰራውን ስራ ለማስተዋወቅ

ጥሩ አጋጣሚ እንደሆነ ያምናሉ። ሁሉ መስክ የሰለጠኑ በበቂ ችሎታ ላይ የሚገኙ የሚያንቀሳቀሱ ሴቶች አሉ። በዲፓርትመንቱ ያ ግን የታወቀ ጉዳይ አይደለም። ስለዚህ ያንንም የምናሳይበት ሰባኛ ዓመታችንን የምናከብርበትን በዚህ አንዱ የመጀመሪያው ዓለምን የምናሳውቅበት አጋጣሚ ለምን አናደርገውም የሚል ሀሳብ መጣ። በሁሉም ዘንድ የሚደገፍ ሀሳብ ሆኖ ተገኘ። በዛ ዝግጅቱን ጀመርን ማለት ነው። በበረራው ተሳታፊ ከሆኑት አንዷ

የኢትዮጵያ ንግድና ዘርፍ ማህበራት ምክር ቤት የክብር ፕሬዚዳንት ሙሉ ሰለሞን

ሴቶች ያላቸውን አቅም እንዲረዱ አስተዋጽኦ እንደሚኖረው ተናግረዋል። ሰዎች ቆም ብሎ እንዲያስቡ፣ ሴቶችም አንዳንድ ጊዜ ያንን ካፓሲቲያችን መኖሩን አናቅም። መኖሩን ብናቅ አድንቀን ያንን ነገር እንደ ችሎታ ጸጋችንን አንቆጥርም። ሁልጊዜ የጎደለንን ነገር ነው የምንቆጥረው። ይሄ ግን ትልቅ ጸጋ ነው ለሴቶች አ ሴቶች ከወንዶች እኩል አውሮፕላን ብርቅ ነው ሴት አበርም እንዲህ ነው የሚባልበት ቀርቶ ሴቶች አብራሪ ቴክኒሽያኖችም ሁሉም እነሱ ሆነው እያሉ ይሄ የኛ ጸጋ ነው ይሄ አለን ብለን ከአንገት ቀና አድርጎ ከመሄድ ይልቅ ይሄ ጎለኛል፣ ይሄ ጎለኛል

ብሎ ነው የምንቆጥረው። ስለዚህ ይህን ፖቴንሻል ይህን ካፓሲቲ የሚያጎላ ሰዎች ቆም ብሎ እንዲያው ወንዶች፣ ወንድሞቻችን እንዲረዱ፣ ሴቶችም እንዲረዱ፣ ከሁሉም በላይ ሴቶች እኛ ለካሄን እንችላለን የሚለውን ነገር እንዲገነዘቡ፣ የውስጥ ጥንካሬ እንዲያመጡ ስለሚያግዝ ከፍተኛ መልእክት አለው ብዬ ነው የማስበው። አጋጣሚው በሴቶች ላይ ያለውን አሉታዊ አመለካከት ለመስበር እንደሚያግዝ ያስረዳቸው ደግሞ

በበጎ አድራጎት ተግባር የምትታወቀው የህግ ባለሙያ የት ነበረሽ ንጉሴ ናት። እንግዲህ ይሄ በረራ ሁለት ነገር ነው፣ ሴቶች ከተገልጋይነት ባሻገር የአገልጋይነት ሚናን ሙሉ በሙሉ መቆጣጠር ይችላሉ ነው። ሌላው እንግዲህ አይቻልም የሚባሉትን ዘርፎች ሰብረው ገብተዋል። ግን አንዳንድ ሰዎች አይ ወንዶች ባይኖሩ ኖሮ አይችሉትም የሚል አመለካከት ያላቸው ሰዎች አሉ። እና ይሄኛውን አመለካከት ለመስበር ተግባራዊ አጋጣሚ ነው የሚሆነው እና የሚያሳየውም ኢትዮጵያ

የኢትዮጵያ አየር መንገድ እንግዲህ ባንኮክ ድረስ ብሎም ደግሞ ከባንኮክ በኋላ በሴቶች ብቻ ከኤርፖርት ጀምሮ ከአየር ማረፊያው ከሻንጣ መጫኑ ከሁሉም፣ ካስተምስ ኢሚግሬሽን ጀምሮ በሴቶች ብቻ መሄድ ከቻለ ኢትዮጵያም ያንን መሄድ ትችላለች። ነገር ግን ይሄ እምነት ኖሮ ግን በጋራ በመሆን አብረን በመስራት አብረን በመቆም ላይ አምነን ለሴቶች ተገቢውን ቦታ እንስጥ የሚለውን መልእክት ያስተላልፋል ብዬ አስባለሁ። እስካሁን ባለው መረጃ

በኢትዮጵያ አየር መንገድ ያሉት አብራሪዎችና ረዳት አብራሪዎች ቁጥር 11 ብቻ ነው። ለዚህ ቁጥር ማነስ አንዱ ምክንያት በራሳቸው በሴቶች ውስጥ ያለው አልችልም የሚል ስሜት መሆኑን ረዳት አብራሪ ቃል ኪዳን ግርማ ትገልጻለች። ሴት ልጅ እንደዚህ ማድረግ አትችልም የሚባሉት ነገሮች ስላሉ ነው እንጂ ምንም ፈተና የለውም። ከራሳችን ከጭንቅላታችን ውስጥ ካለው ነገር ውጪ ምንም ፈተና የለውም። እኩል ነው

ከወንዶቹ እኩል ነው። እነዚህ ነው የማይመጡት ሴቶቹ ወደዚህ አይነት ስልጠና እያልሸኝ ነው። ብቃቱ እያላቸው መስፈርቱን እያሟሉ ነው የማይመጡት። ልክ ነው እያላቸው ብቃቱ እያላቸው ከራሳቸው ከጭንቅላታቸው ከፍራቻ ልችለው አልችልም እንዴት ነው ይሆናል ከሚለው አንጻር ምንም የሚያቅታቸው ነገር የለም። አውሮፕላን አብራሪዎችን ጨምሮ በተለያዩ ዘርፎች ያለው የሴቶች ተዋጽኦ በሚጠበቀው ደረጃ አለመሆኑን ያስታወሱት ቀዳማዊት እመቤት ሮማን ተስፋዬ

የዚህ ምክንያቱ ቤተሰባዊና ማህበራዊ ጫና መሆኑን አብራርተዋል። በረራው ላይ አሁን አስራ አንድ ሴቶች ብቻ ነው ናቸው ያሉት። አገር መምራት ላይ በሚኒስትርነት ሶስት አራት ሴቶች ብቻ ነው ያሉን። ለምን መሰላችሁ? ሌሎቹን ሚኒስትሮች ስንወልድ፣ ስናሳደግ፣ እነሱ ስናሰማምር፣ ስንመክር፣ መከራ ስናይ

ያንን ስራ የሚሰራ ሌላ አካል ቢኖር ኖሮ አይደለም አውሮፕላን ይህን ሌላ ከዛ የተለየ ነገር ይፈጠርና እንበርበት ነበር። እናም ባለሙያዎቹም ተሳፋሪዎቹም ሴቶች ብቻ የሆኑበት የትናንቱ የባንኮክ መልክቱ በረራ መልእክቱ ሰፊ እንደሚሆን ተገልጿል። አየር መንገዱም ይሄው መልእክት ለዓለም ሁሉ እንደሚደርስ ተስፋ አድርጓል።

ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። ይህ የአሜሪካ ድምፅ ራዲዮ ጣቢያ በ19 በ22ና በ25 ሜትር ባንዶች ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ ዝግጅት ነው። አስተናጋጆች ሰለሞን ክፍሌና ቆንጂት ታየነን እስከ ምሽቱ አራት ሰዓት ድረስ ከእናንተው ጋር እንቆያለን።

አድማጮች ወደ ቀጣይ ቅንብሮች ከማለፋችን በፊት ስንጠብቅ የቆየነው አብይ ርዕስ አሁን ደርሷል። ወደዚያ እናልፋለን። እዚህ ዋሽንግተን ዲሲ የሚገኘው የዩናይትድ ስቴትስ የህግ መወሰኛው ምክር ቤት ክንፍና የቶም ላንቶስ የሰብአዊ መብት ተሟጋጅ ኮሚሽን የዓለም አቀፍ የጋዜጠኞች መብት ተከራካሪ ድርጅት ሲፒጄ ተሸላሚዎች ምስክርነት አድምጧል። ከተሸላሚዎቹ አንዱ የዞን 9 ጦማርያን ቡድን ሲሆን

ሶሊያና ሽመልስ ቡድኑን ወክላ ምስክርነቷን ሰጥታለች። ባልደረባችን ጽዮን ግርማ በቦታው ተገኝታ ነበር፣ የሚከተለውን ዘግባለች። በኒውዮርክ መቀመጫውን ያደረገው ዓለም አቀፍ የጋዜጠኞች መብት ተሟጋች ድርጅት ሲፒጄ የዘንድሮውን የዓለም አቀፍ የመገናኛ ብዙሀን ነጻነት ተሸላሚዎች ለዩናይትድ ስቴትስ የህግ መወሰኛ ምክር ቤት ክንፍና የቶም ላንቶስ የሰብአዊ መብት ተሟጋች ኮሚሽን አባላት ምስክርነታቸውን እንዲሰጡ አደረገ።

በዛሬ ዕለት በዩናይትድ ስቴትስ የሕግ መወሰኛ ምክር ቤት ሬበን ህንጻ ተገኝተው ምስክርነታቸውን የሰጡት የሲፒጄ ተሸላሚዎች የማሌዥያው ካርቱኒስት ዙልኪፍ አንዋር፣ የፓራጓዩ ጋዜጠኛ ኮንዲሮልስ፣ የሶሪያው ቡድን ራቃና የኢትዮጵያው የኢንተርኔት አምደኞች ዞን ዘጠኝ ቡድን ናቸው። ተሸላሚዎቹ በያገራቸው ያለውን የመናገር የመጻፍና የመገናኛ ብዙሀን ነጻነት የሚገኝበትን ሁኔታ አስረድተዋል።

የኢትዮጵያውን በሚመለከት የዞን ዘጠኝ ጦማሪያንን በመወከል ምስክርነቷን ለመስጠት በቦታው የተገኘች ወይዘሪት ሶሊያና ሽመል ስትሆን የጋዜጠኞች የመብት ተሟጋች ድርጅት ሲፒጄ እና ምስክርነቱ ለማድመጥ የተገኙትን አመስግና ይህ ማለት ሁኔታዎች ተቀይረዋል ሁሉም ነጻ ናቸው ማለት አይደለም አቃቤ ህግ ለጠቅላይ ፍርድ ቤት ይግባኝ ብሏል

እስካሁን ምን እንደሚሆን እየተጠባበቅን ነው። በዚህ ሁኔታ ውስጥም እያለን ከጦማሪያን አንዱ የሆነው ዘላለም ክብረት እዚህ መጥቶ ሽልማቱን ይቀበላል የሚል ተስፋ ነበረን። ነገር ግን ከሀገር መውጣት አልቻለም። ዓለም አቀፍ የጋዜጠኞች መብት ተሟጋች ድርጅት ሲፒጄ የሰጠን ሽልማት ለመቀበል ሲያደርግ ለነበረው ጉዞ

ባለፈው እሁድ ኢትዮጵያ አየር መንገድ በሚገኙ የደህንነት አባላት ፓስፖርቱን ተቀምቶ ከሀገር እንዳይወጣ ተከልክሏል። አያይዛም በኢትዮጵያ ያለው ጉዳይ የዞን ዘጠኝ ጦማሪያን ጉዳይ ብቻ እንዳልሆነ በመግለጽ ሌሎች ጋዜጠኞችና ጦማሪያን በእስር ስለሚገኙበት ሁኔታ አስረድታለች።

አሁን በእስር ቤት የሚገኙ ሌሎች ጋዜጠኞችና ጦማሪያን ጉዳይ ማየት እንችላለን። አንዳንዶቹ በቤተሰብና በጓደኛና በወዳጅ ዘመድ መጎብኘት አልቻሉም፣ መብታቸውን ተነጥቀዋል። እዚህ ላይ የጋዜጠኛ ተመስገን ደሳለኝን ጉዳይ ማንሳት እንችላለን። ተመስገን ሶስት ዓመት ተፈርዶበት እስር ቤት

ይገኛል ። ነገር ግን አሁን በቤተሰብ የመጎብኘት መብቱን ተነጥቋል። ሕክምና የማግኘት መብቱን ተከልክሏል። ትላንት በደረሰኝ አሳዛኝ መረጃ ደግሞ ጆሮው እንደማይሰማ እንዳይሰማ ተደርጓል። ነገር ግን ሆስፒታል እንዳይሄድም ተከልክሏል። ይህ በሁሉም ጋዜጠኞች ላይ እየሆነ ያለ ነው። በእስክንድር ነጋም ላይ ሆኗል።

ወይዘሪት ሶሊያና ሽመልስ በኢትዮጵያ ውስጥ ከመናገርና ከመጻፍ በአጠቃላይ ከመገናኛ ብዙኃን ነጻነት ጋር በተያያዘ አለ ያለችውን ችግር ካስረዳች በኋላ ለአሜሪካ መንግስት ይሆናል ያለችውን ምክረ ሀሳብ ጠቁማለች። ከምስክርነት መስማት ሂደቱ በኋላ አግኝቼ አነጋግሬያት ነበር። ዘላለም ክብረት እዚህ ተገኝቶ ሽልማቱን ለመቀበል ያልቻለበት ምክንያት ምንድን ነው ስል ጠይቄያት አለው።

እንግዲህ ያው ምክንያቱም ማወቅ ያስቸግራል፣ አላወቅንም። ሲፒጄ ከሰጠን የዓለም አቀፍ የፕሬስ ነጻነት አዋርድ ውጭ ሌላ የኢንተርኔት ላይ ጥሩ የኢንተርኔት ሲቲዝን ቤስት ሲቲዝን ብሎገር በሚል የሰጡን አንድ ሽልማት ነበረ። በዓለም አቀፍ የድንበር የለሽ ጋዜጠኞች ድንበር የለሽ ሪፖርተርስ ሪፖርተርስ ቦርደርስ የሚባለው ድርጅት እና እሱን ሽልማት ለመቀበል ነበረ ዘላለ መሄድ የነበረው።

አዲስ አበባ ኤርፖርት ላይ እንዳይወጣ ተከልክሏል። ያው የተከለከለበት ምክንያት በግልጽ ያኔ ያልተነገረው መውጣት እንደማትችል ነው የምናውቀው ብለው ነው ፓስፖርቱን ወስደው የመለሱት ማለት ነው። ከዛ በኋላም በተደጋጋሚ ሄደው ጥያቄዎችን ጠይቋል። ለምን እንደሆነ ምክንያቱ ከበላይ ትዕዛዝ እስክናገኝ ድረስ አሁን ምንም ልንልህ አንችልም እንደውልልሃለን ብለው ነው የከለከሉት ማለት ነው። በሕግ ስናየው በሕግ ከሀገር እንዳይወጣ የተከለከለውና በዋስትና የሚገኘው ጦማሪ በፍቃዱ ኃይሉ ብቻ ነው።

ሌሎች ከእስር ሲፈቱ እና በተለይ ደግሞ ነጻ ተብለው ወይም አቃቢ ህግ ክሱን አቋርጫለሁ ብሎ ሲወጣ የሚታሰበው ሀሳብን የነጻነት የመግለጽ መብታቸውም ሆነ በመንቀሳቀስ መብታቸው ተጠብቋል ተብሎ ነው መታሰብ ያለበት። እንግዲህ ግን በተግባር እየሆነ ያለው እንደዛ አይደለም። ስለዚህ አንቀጽ 27ም አንቀጽ 32ም 29ም 32ም እየተከበሩ አይደለም ብዬ ነው ማስበው። ዛሬ እንግዲህ እዚህ ቀርበሽ ቃልሽን ሰጥተሻል። ምንድነው የሚጠቅመው?

ይሄ የሚጠቅመው ምንድን ነው?

ያው አገር ቤት ሆኖ ጦማር ከመጽሐፍ፣ የተለያዩ እንቅስቃሴዎች ከማድረግ የበለጠ የሚጠቅም ሆኖ አይደለም። ዋናው አገር ቤት ያለው እንቅስቃሴ ማድረግ ጦማር፣ መጽሐፍ እና አገር ቤት ያለውን ሀሳብ በነጻነት መግለጽ መብት እንዲከበር መሞከር ነው። ግን ከዛ ውጭ አገር ቤት ያሉ ድምጾች በውጭ በውጭ አገር ባሉ ተቋማት በኩል እንዲታወቁ፣ እንዲደመጡ እና ደግሞ በትክክል አገር ቤት እየሆነ ያለውንም ነገር ለአለም አቀፍ ማህበረሰቡ መልእክቱ ለማድረስ አንደኛ ይረዳል። ሌላኛው ከዛ በተጨማሪ ግን ይሄ

अमेरिकन uh, कांग्रेस

ከኢትዮጵያ መንግስት ጋር ጠንካራ ግንኙነት አለው። ስለዚህ ይህንን ጉዳይ ባወቁ ቁጥር ከኢትዮጵያ መንግስት ጋር ያላቸው ግንኙነት ላይ እነዚህ አይነት የሰብአዊ መብትን ሀሳብና የነጻነት መግለጽን ጉዳይ ላይ የተመለከቱ ጉዳዮችንም እንደ አንዱ ጉዳይ አድርገው እንዲያነሱ ያው ተጽዕኖ ጫናም ለመፍጠር በቂ መረጃም ለመስጠት ነው። የመጀመሪያው ጥቅሙ እንግዲህ እሱ ነው። ከዛ ውጭም ግን ይሄኛው ደግሞ ከሀገር ውጭ ያለው ምህዳር እንደዚህ አይነት የተለያዩ ዓለም አቀፍ ተቋማትን መንገር እኛ ካልነገረን መረጃ አይደርስም። ከዛም በተጨማሪ ደግሞ ሁል ጊዜ ከሀገር ቤት የሚወጣው ዜና በመንግስት በኩል ደግሞ

ልማትን አገሪቷ ለውጥን የመሳሰሉትን ስለሆነ ያንን መረጃ አይደርስም ና እሱ መረጃ ካውንተር አርጊው ለማድረግ ወይም ደግሞ በሌላ በኩልም እንደዚህ እንደዚህ አይነት ችግሮች አሉ የሚለውንም ነገር ለማሳየት ይረዳል። ስለዚህ እኛ ዚህ ካልተናገር ነው አሁን እንደሚታወቀው አብዛኛውን ዶምኔት እያደረገ ያለው ዜና የልማትና የለውጥ አገሪቷ ውስጥ ያለ ለውጥ ዜና ነው። የሌሎቹ የመብት ና ከሰማዊ መብት ጋር የተያዙ ችግሮች አይታዩ ብዙ ጊዜ አይነገሩም ና ያ ስለማይወጣ እሱን ድምጽ ይበልጥ አውቆ ካውንተር አርው ለማድረግ ና በዚህኛውም በኩል እንዲህ አይነት ችግሮች አሉ እየተከናወነ ያለው

ያለው ልማት የተከናወነ ቢሆንም የሚለውን ሀሳብ ለመግለጽ ይረዳልና የአሜሪካ መንግስት አካላት መረጃ መስጠትም ጥሩ ነው። ለአለም አቀፍ ማህበረሰቡ መረጃ መስጠቱ ጥሩ ነው። ከዛ ውጭ ደግሞ ዲስኮርሱንም ካውንተር ባላንስ ማድረግ፣ አንደኛው በኩል ብቻ አይደለም ሚዛን የሚደፋ ያለው በዚኛውን በኩል እኛም አለን፣ በእነዚህ አይነት ነገሮች ውስጥ ያለፍን የሚለውንም ነገር አብሮ ሚዛናዊ ለማድረግ ይጠቅማል። የጋዜጠኞች መብት ተሟጋች ድርጅት የአፍሪካ ተመራማሪ ሱ ቫላንታይንን ይህ ፕሮግራም ምን ይጠቅማል ብያቸው ነበር።

ራም በአሜሪካ መንግስት የሰብአዊ መብትና ለህግ መወሰኛ ምክር ቤት አባላት የተዘጋጀ ነው።

እነሱ ኢትዮጵያ ውስጥ ጋዜጠኞች የሚገኙበትን እውነተኛ ሁኔታ ማወቃቸው ከኢትዮጵያ መንግስት ጋር በሚሰሩበትና በሚደራደሩበት ጊዜ መንግስቱ ላይ ግፊት ያሳድሩበታል ብለን እናምናለን። 18 ዓመት ተፈርዶበት እስር ቤት የሚገኘው ጋዜጠኛ እስክንድር ነጋ።

ውብሸት ታዬ፣ ተመስገን ደሳለኝ እና ሌሎች በርካታ ጋዜጠኞችና ጦማሪያን ከእስር እንዲወጡ የአሜሪካ መንግስት ግፊት ያደርጋል ብለን እናምናለን። በመጨረሻም የዓለም አቀፍ የመብት ተሟጋች ጋዜጠኞች ድርጅት ጋዜጠኞቹ ከእስር እንዲለቀቁ ጠንክሮ እንደሚሰራ ተናግረዋል።

አድማጮች፣ ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ወደ ሁለተኛው ቅንብር እንሸጋግራለን። ወደ ቀዳሚው ዘገባ ስናልፍ አንቀጽ 39 ና የቅማንት ኢትዮጵያውያን ጥያቄ ክፍል ሁለትን ይሆናል የምናገኘው። የኢትዮጵያን ህገ መንግስት አንቀጽ 39 መሰረት በማድረግ

ሰሜን ጎንደር የሚገኘው የቅማንት ህዝብ ላነሳው የራስን ዕድል በራስ የመወሰን ጥያቄ የክልሉ መንግሥት ተገቢውን መልስ በመስጠት ፈንታ እስራት፣ ወከባና ግድያ እየፈጸመበት ነው ሲሉ ተቀማጭነታቸው እዚህ ዩናይትድ ስቴትስ የሆነ የቅማንት ተወላጆች ቅሬታቸውን እያሰሙ ነው። በዚህ መነሻነት ትላንት ባስተላለፍ ነው ዝግጅት ይህን አቤቱታ ካቀረቡና ችግሩ ስለ መድረሱ መረጃ አለን ያሉ ሦስት የቅማንት ተወላጆችን አነጋግረናል።

የቅማንትን ባህላዊ መልክዓ ምድራዊና ታሪካዊ አኗኗር በተመለከተ ከአንቀጽ 39 ጋር ተያያዥነት ስላለው ጥያቄያቸው ማንስተን ተወያይተናል። በዛሬው ክፍል ሁለት ዝግጅት በክልሉ መንግስት ተፈጸመብን በሚሏቸው በደሎች ላይ በማትኮር ከስፍራው ማለትም ከጎንደር ያነጋገርናቸውን የሁለት የቅማንት ተወላጆች ምስክርነት እንሰማለን። አዲሱ አበበ ነው ያወያያቸው።

አዎ ትናንት የቅማንትን ብሔረሰብ አኗኗርና ባህል እንዲሁም ስላነሱት የማንነት ጥያቄ ከእንግዶቼ ጋር ተወያይተናል። ሕገ መንግሥታዊ መብት አኳያ ባነሱት ጥያቄ ዙሪያ ብንወያይም ታዲያ ያ ሁሉ ግን ዋናውን ጉዳይ ማለትም ደረሰብን የሚሉትን ችግር መነሻና ምክንያት በወጉ አልፈተሸም። ቅማንት አማራ ነው አይደለም፣ የአንቀጽ 39 መብቱ ተጥሷል፣ ተከብሯል

አንገብጋቢው ነጥብ ያ ባይሆንም ትናንት ሄደንበታል። ዋናው ጉዳይና ነጥቡ ለምንድን ነው ሰው የሚገደለው? ሰው መብቱን በመጠየቁ ለምን ይንገላታል? ለምን ይሰደዳል? ይሄ ነገር በውይይት ሊፈታ ሲገባው በአንድ ክፍለ ሀገር ህዝብ መካከል ለምንድን ነው መለያየትና በክፉ መታየት የተፈጠረው? ማን ነው የዚህ ነገር አራማጅ? በእነዚህ ወቅታዊና አሁን በሚታዩ ችግሮች ዙሪያ ነው መዋየት ያለብን። እናም ዛሬ ያንን ነው የምንመለከተው።

ከዚያ በፊት ግን አንድ ነጥብ አለ ከትናንቱ ውይይት በእንጥልጥል የቀረ የሲያትል ዋሽንግቶና እንግዳይ ወይዘሮ አበባ ተፈሪ የቅማንት ህዝብ አንቀጽ 39 የሚጠይቀውን መስፈርት በሙሉ ያሟላል፣ የራሱ ቋንቋ፣ የራሱ ባህል ወዘተረፈ ያለው ነው ማለት ሲጀምሩ ውይይቱ ተቋርጧል በሰዓት እጥረት። የዚያን ዝርዝርና ስለ ወቅቱ ጦርነትን ባጭሩ ተናግረው ወደ ዛሬዎቹ እንግዶቼ እናልፋለን። እሺ ወይዘሮ አበባ

እኔ አሁን እያልኩ ያለው መስፈርቱን ስላሟላ ነው። ፌዴራል ገቨርንመንቱ አስጠንቶ የራሱን ጥናት የፈቀደላቸው የፌዴራል መንግስቱ አስጠንቶ ከተፈቀደ በኋላ ለምን ተከለከለ ነው። ከተፈቀደ በኋላ የክልል መንግስቱ እኛ እንፈታላቸዋለን ለእኛ መለሳቸው ስጡን ብለው ወስደው ነው

አርባ ሁለት ቀበሌ ብቻ ይገባችኋል ሌላ አይገባችሁም ብለው አሁን ጦርነቱ በሱ ምክንያት ነው። ከመቶ ሀያ ስድስት ከመቶ ሀያ ስድስት ቀበሌ ካልኖረ አርባ ስድስቱን ቀበሌ ስንዴት ፈቀዱ? ስንት ጊዜ ሆነ? አሁኑ በዚህ ጥያቄ የተነሳ ለብዙ ጊዜ አንዳንዴ ዝም ብለው ሲታሰሩ፣ ስራቸው ሲፈናቀሉ፣ ምናምን ቆይተዋል። በጣም ግን ጦርነት የተጀመረው በሰኔ ላይ አይከል የተጨፈጨፉት ፌዴራል ፈቅዶልናል መልስ ይሰጥም ብለው እንትን ሲሉ ገበያ ላይ የጨፈጨፏቸው እንግዲህ ሰምታችሁ

አሁን ደንበኛ ጦርነት የሆነው በአይከል፣ በጭልጋ፣ በጮንጮቅ፣ በሮቢት ትክል ድንጊያ እንዲሁም በየአካባቢው ማውራ ማውራ ነው እንግዲህ ህጻናቶች የታረዱት እዛ አካባቢ ጎንደሮች ማርያም እና ጋባ ገል አገር ድረስ በመሄድ አሁን ቤታቸው ነው እንግዲህ ጦርነቱን የጀመሩባቸው ማለት ነው። አድማጮች ማን ይመስክር የነበረ ነውና ከጎንደር ካነጋገርኳቸው እንግዶቼ ጋር ላስተዋውቃችሁ።

ሱራፌል እባላለሁ። ሱራፌል ማናሉኝ? ቢረዳ ብረዳ። የት ነው የሚኖሩት? ጎንደር። የት ጎንደር? የት አካባቢ? ጎንደር ከተማው ነው የምኖረው። ቅማንት ነው። ቅማንት ነውት።

በማንነት ግን ያው ዝሮ ዝሮ የቅማንት ብሔረሰብ ራሱን የቻለ ነው፣ የአማራ ብሔረሰብ ደግሞ ራሱን የቻለ ነው። ምንድን ነው በቅማንት ብሔረሰብ ላይ ተፈጠረ የሚባለው ችግር? የቅማንት ብሔረሰብ ጥያቄ የማንነትና የራስ አስተዳደር ጥያቄ ነው። ጥያቄው እንደ ሌሎች ብሔር ብሔረሰቦች ፈቀድልኝ የሚል ያው ህገ መንግስታዊ ጥያቄ ነው የቀረበው። የአማራ ክልል ምክር ቤት ባለፈው አመት የማንነትና የራሱ አስተዳደሩን ያው ከብዙ ጊዜ ማጉላላት በኋላ ጥያቄው መልሷል። ማለት ተፈቀደ ነው የሚሉኝ

ተፈቅዶ አላ የጥማንት ብሔረሰብ ደስ ብሎት እንደ ትልቅ ነገር ነው የተቀበለው። ግን የቀረው ነገር ምንድን ነው? ከተጠየቁት ወረዳዎች ውስጥ እና ቀበሌዎች ውስጥ አርባ ሁለት ቀበሌ ብቻ ፈቅደናል የሚል ስለሆነ ይሄን ነው ህዝቡ ያልተቀበለው የነበረው በወቅቱ። በዚህ ምክንያት እየደረሰባችሁ ያለው ችግር ምንድን ነው? በትክክል እስቲ ግለጡልኝ። በተለይ አሁን ኮሚቴ ሆነው በሚሰሩ ሰዎች፣ በባለሀብትነት የሚንቀሳቀሱ ግለሰቦች ላይ የማዋከብ

ከቦታቸው እንዲፈናቀሉ የማድረግ እንዲህ እንደ አይነት ነገሮች ኢቭን የግድያ እንትኖች ሁሉ እንዳሉ ነው። ሁን ያው እንደ አንድ ግለሰብ እዚህም በቅርበትም ስላለው የምሰማው ነገር እሱ ነው። የተገደሉ ሰዎች ስም ቢቻል ይኖረታል? አቶ ስራፊ እሱ መረጃ የለኝም ግን በሰኔ ስድስት ላይ ባለፈው ዓመት ሁለት ሰባት ዓመተ ምህረት ጭልጋ ወረዳ ላይ ወደ ስድስት ሰዎች እንደሞቱ መረጃ ኢንፎርሜሽን አለኝ ከዛ ውጭ

ከዛ ወዲህ ደግሞ አሁን በሰሞኑን የተከሰተ አንድ ችግር ነበር። በዛም በርካታ ሰዎች እንደሞቱ ከመኖሪያ ቦታቸው እንደተፈናቀሉ ኢቭን እስካሁን ድረስ ከስድስት ወር ከሰባት ወር በላይ ወደ ቤታቸው አልተመለሱም እንዳሉ ያው ኢንፎርሜሽኑ አለ። ግን የታሰሩ ሰዎችስ ቤት ንብረት

ጥለው የተደበቁና የሸሹ ሰዎች ስም ወይም ዝርዝር ያውቃሉ? ስም ዝርዝር፣ የተወሰነ አንድ ሁለት ሰዎች ካልሆነ በሙሉ ዝርዝራቸውን አላውቀውም። ግን ያው በእርግጠኝነት ተሰደዱ፣ የታሰሩ አሉ፣ ወደ አስራ ሰባት ሰዎች አሁን ምን ያለ ፍርድ ቤት ቀርበው

ክስ ሳይመረት ሳይመሰረትባቸው ለበርካታ ጊዜ በእስር ቤት የመቆየት እንዲንዳይ ነገሮች አሉ። ያው እሱ ደግሞ በሕግ የተያዘ ጉዳይ ነው። የጠበቃ ብሔረሰብ አቋቁሞ ያው በሕግ ክርክር ላይ ያሉ ሰዎች አሉ። እርስዎ ምንም አልደረሰበትም? ጎንደር ውስጥ ነው የምኖረው ብለውኛል። መሀል ጎንደር አዎ፣ እኔ ምንም አልደረሰብኝም። ቀጣዩዋ እንግዳዬም ከዚያው ከጎንደር ናቸው። በየነች ነው እገባላለሁ። የት ነው የሚኖሩት አሁን?

ጭልጋ አካባቢ ነኝ። የቅማንት ሰው ነዎት? አዎ ቅማንት ነኝ። ምንድን ነው ያለውን ሁኔታ እርሶ በደንብ ያውቃሉ፣ እስኪ ይንገሩኝ። መብታችን ይሰጠንና ያው ሁሉ ብሔር እንደተሰጠው ይከበርልን፣ እርስ በርሳችን እንስተዳደር የሚለው ጥያቄ ያው የሁሉም ጥያቄ ነው። ከህፃን እስከ አዋቂው ድረስ ጥያቄው በሚነሳ ጊዜ ጥያቄ ያነሱን ሰዎች በሙሉ ጠሉብን። በቃ አሁን የኮሚቴ አባላት ይህን ጥያቄ ያስመልሳሉ ብሎ ህዝብ የወከላቸውን ሰዎች በቃ መግቢያ መውጫ ሳጣ፣ በአንዳንድ የመንግስት ሰራተኞች መምህራኖች ምናምን ይህን ጥያቄ

ሲያነሱ እንዲሁ በሀሳብም ሲወያዩ በተገኘ ይዞ ማሰር መደብደብ ነው ማሰደድ ነው። በቃ አሁን ኮሚቴው ሲሰደድ ህዝቡ አጠቃላይ በጣም ተበሳጨ። ኮሚቴ ነበረ? አዎ የዚህ ጥያቄ ህዝብ የመረጣቸው የወከላቸው ጥያቄውን የሚያስመልሱ ወደ መንግስት ቢያቀርቡ የኮሚቴ አደረጃጀት ነበረ። አሁን ኮሚቴውን በሙሉ በቃ አንድ እየሆነ በቃ አሁን ፈረሰ። ኮሚቴው ያው በቃ ፈረሰ ማለት ነው። አሁን ፈርሷልኝ። አሁን አቋሙ የለም። ዝም ብሎ ህዝቡ ነው የሚንጫጫው። ከላይ እስከ ታይ ህዝቡ ነው የሚንጫጫው እንጂ ኮሚቴዎች አሁን በቃ ተደብቀው በየ

ገጠሩ በየዘመዱ እየተስለኮለኩ ነው ያሉት። ተስራቸው እየተባረሩ የተገኙትም ታስረዋል። የሞቱም አሉ የተገደሉ ሌሎችም አሁን በዘመድ በገጠር ያሉትም እየታደኑ ነው ያሉት። አሁን ዝም ብሎ በቃ ሕገወጥ የሆነ ማደኛ ማውተናል ይላሉ። ማደኛ አልባ የተገኙትም ደግሞ ማደኛ አልወጣባቸው የምንላቸውም ተተገኙ መታሰር ነው። ከትላንትና ባለው ተማሪዎች ይታሰራሉ መምህራኖቻችን ይፈቱልን፣ የተሰደዱት ይምጡልን ሲሉ ፈርቶ የተደበቁ መምህራን አሉ። እነሱም ይምጡልን ሲሉ ተማሪውንም ማሰር ነው መደብደብ ነው በጣም ከባድ ነው ወከባ ነው በቃ አሁን እንዲያው

ጥያቄው ብዙ ጊዜው ነው ግን ከሰኔ ስድስት ወዲህ ያለ ነው። ኑሮ ግን ኑሮ አይባልም። አሁንም ድረስ ድብደባው አለ፣ ሽብሮ አለ። እንዲው ምን ማድረግ እንዳለብን እንዲው ከባድ ነው በጣም። እስረኞች በጭልጋ ሀያ ሁለት ሰዎች ታስረው ክረምቱን ከርመዋልኝ። ይኸው አምስት ወራቸው ነው። ነሐሴ አካባቢ ደግሞ ከዩኒቨርሲቲ ክረምትን የሚማር መምህራን ደግሞ እንዲሁም እሱም ኮሚቴ ነበረ በሚል ፈተና ላይ እንዲሁ አሸብረው አንስቶ አስረውታል ሀያ

ሶስተኛ። ከዛ በቃ እስካሁንም ድረስ ምንም ለውጥ የለም። ስርአቱ ጨምሯል። ተማሪዎችን በርካታ ተማሪዎች ታስረዋለኝ። አሁን ራሱ ቁጥሩን መናገር እለት ከእለት ስለሚጨመር ቁጥሩን መናገር አይቻልም። መተማ ላይ አሁን በእንደ ውሻ ጠብቀው ነው ያሉት። አሁን ህዝቡ አርሶ አደሩ መኸር አይሸክፍም። አሁን ዛሬ አዝመራው ሜዳ ላይ ቀርቷለኝ። ጤፍ አይታጨድም። ታጭዶ በወግ አልተረገፍም። ሁሉ ሰው በቃ ልጆቻችን ሳይገሉ እኛ በሩ ላይ በጀመሪያ መሞት አለብን በሚል አርሶ አደሩ ዝም ብሎ በሜዳው ፈሶ ነው ያለው። አዝመራው መሸከፍ ትቶ ና አርማጭ ሆን በተመ

ተመሳሳይ ለአድማጭ ውሀ አሁን ማውራ አካባቢ በርካታ ሰዎች ነው የተጎዱብን። ሰሞኑን አሰቃቂ ነው በጣምርሶ በኩል ከእርስዎ ቤተሰብ በኩል የተደረሰ ችግር አለው? ዝሮዊ ነው ሁሉም ቤተሰብ ነው። በቃ አሁን እርስ ወንዶ ወንድሞቻችን አሉ። ትዳር አለሁት? ትዳር የለኝም። ምን ማውራ ነኝ። የሁለት ልጆች እናት ነኝ። ማውራ ነኝ። ልጆች ደህና ናቸው? ቤት ልጆች አሉ ደህና ናቸው። ችግር አልደረሰባቸውም ደህና ናቸው። አሁን አሉ ያው ከኔ ተነጥለው ነው ያሉት። እኔም አሁን በቃ ብገኝ ሞት ይሆናለኝ ጥያቄውን በመደ

ለማድረግ ብዙ ጊዜ ስለማነሳ በስብሰባ ዝንብ እየበቃ አሁን ቤቴ ላይ ማደር አልችልም። በየቦታው እየተዘዋወርኩ በዘመድ በገጠር ነው የምኖረው እና በጣም ከባድ ነው። አሁንም ጦሩ እንደተቀመጠ ነው። በአካባቢ ጉባኤ ጀጀቢትን ለመደብደብ አንድ መንጋ ጦር ሽንፋ ላይ ተከዝኗል። እንዲሁም ላይ አርማጭ ሆም ትክል ደንጌ አካባቢ አለ። ጭልጋም በለት በለት በቃ እንደ እንዳሸን የሚያፈሉት እ ከየት ማጥጠው እንደሚያመጡ ይሄ ልዩ ሀይል የሚባል የታጠቀ ሀይል በቃ በየቦታው እያስጨነቀ በተናጠለ አንዳንድ ሰዎችን ሲያገኝ እየደበደበ የእስር ቤት አሁን እስር ቤቱ አልችል እስከሚል

ድረስ ነው። ጭልጋ አሁን ተጨንቆ ነው ያለ። እስር ቤቱ በጣም ከባድ። እንግዶችን በሙሉ አመሰግናለሁ። አድማጮች፣ የመንግስትን አስተያየት በተለይም ከክልሉ ባለስልጣናት በኩል ለማግኘት ከትናንት ጀምሮ ባሉኝ ስልኮች ሁሉ ያደረግኩት ሙከራ አልተሳካም። እንቀጥላለን፣ እንዳገኘን እናቀርባለን። ይመለከተናል የሚሉ አካላት እንደሚተባበሩንም ተስፋ እናደርጋለን። ለአሁኑ ሰላም።

አድማጮች ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። ቀጥሎ የሚቀርበው ቅንብር በወቅቱ የአየር ንብረት ለውጥ ላይ እያተኮረ ይሆናል። በአሁኑ ጊዜ ተንሰራፍቶ ያለውና በዓለም ዙሪያ ብዙ ጉዳት እያስከተለ የሚገኘው የኤልኒኞ ክስተት

ቢያንስ ስለሚቀጥሉት ሶስት ወራት ተጠናክሮ እንደሚቀጥል ተገልጿል። ከቪኦኤ ጋር ቃለምልልስ ያደረጉት የኢትዮጵያ ሚቴዎሮሎጂ ምክትል ዋና ስራ አስኪያጅ አቶ ዱላ ሻንቆ ከፊታችን ህዳር እስከ ታህሳስ 1 2008 ዓ ም ድረስ ፓሪስ ላይ የሚካሄደው የተባበሩት መንግስታት ድርጅት የአለም የአየር ንብረት ጉባኤ

አለማችንን ለመጠበቅ የሚያስችል አንድ ስምምነት ላይ ደረሳል ብለው እንደሚጠብቁ አስታውቀዋል አቶ ዱላን ሶሎሞን አባት አነጋግሯቸዋል የውይይታቸው ሁለተኛ ክፍል ቀጥሎ ይቀርባል አቶ ዱላ ለመሆኑ የእርሶ መስሪያ ቤት ለገበሬውም ይሁን ለእነዚህ መስሪያ ቤቶች ወይም ከገበሬው ጋር በቀጥታ ለሚሰሩ ባለሙያዎች በቀጥታ የሚሰጠው ድጋፍ አለ የሙያ ድጋፍ የትንበያ የምክር የመሳሰሉት ነገሮች

በጣም በከፍተኛ ደረጃ በየአራት ወሩ እናወጣለን መጽሄቶች። ምክክር ከሚመለከታቸው ጋር እንወያያለን። ከዛ በየወሩ መረጃዎች እናሰራጫለን። በየአስር ቀኑ እናሰራጫለን። በየቀኑ ያለውን የዝናብ ሁኔታ እንሰራጫዋለን። አስፈላጊ በሚሆንበት ጊዜ ደግሞ ከሚመለከተው ከፍተኛ ኃላፊዎች ባለስልጣኖች ጋር ውይይት እናደረጋለን ማለት ነው። እስከ መጨረሻ ድረስ ብሪፍ እናደረገዋለን ማለት ነው። የኮሚቴውም አባል ነን። የአደጋ መከላከል የአደጋ መከላከያ ኮሚቴ አባልም። ስለዚህ ከፍተኛ የሆነ መረጃ የብሔራ

የፌዴራል መረጃ በጣም ምን እንደነበረ ወደፊት ምን እንደሚኖር ከፍተኛ የሆነ ምክክር ይደረግበታል ማለት ነው። ለመሆኑ የእናንተ መረጃ ምክር አገልግሎት አንድ ገበሬ ጋር እንዴት ይደርሳል? ገበሬ ጋር የሚደርስ አሁን እኛ በህብረት የምንሰራው ከግብርና ጋር በህብረት እንሰራለን ማለት ነው። በጋራ እንሰራለን ማለት ኮሚቴውም ተቋቁሞ ከፍተኛ የሆነ የመረጃ ልውጥ ዘዴዎች ተዘርግቷል። ስለዚህ ስትራክቸሮች አሉ።

ገበሬ የሚረዱ የተማሩ ሰዎች አሉ። በገበሬው በገበሬ ማህበር መረጃዎቹ በተለያዩ መንገድ ይሰራጭላቸዋል። በቴሌቪዥን፣ በሬዲዮ፣ በሲልክ፣ በመጽሄት፣ በጽሁፍ በተለያዩ መንገድ ይሰራጭላቸዋል። ስለዚህ በዛ በኩል የሚመለከታቸው ለምሳሌ ግብርና ግብርና በተመለከተ ያሰራጫል። ጤናም በጤና በተመለከተ ያሰራጫል። ሌሎችም ውሃም በተመለከተ በውሃ በተለያዩ አቅጣጫዎች የሜቶሎጂ መረጃ ተጠቃሚ የሆኑ ሁሉ

ይህንን ነገር በደንብ ግንዛቤ ተገኝቷል። ምክንያቱም ኤሊኖ በዓለም ዙሪያ

አደጋ እያደረሰ ነው። በኢንዶኔዥያ በጣም ከፍተኛ የሆነ ቃጠሎ እያመጣ ነው እና በተለያዩ ቦታዎች እንደውም ደቡብ ኮሪያ ራሱ ከፍተኛ የሆነ የዝናብ እጥረት እንዳለባቸው አንድ ሀብ እንደቀነሰ ራሱ ነው የሚነግሩን። ስለዚህ የቦታ ነው አደጋ ያለው በደቡብ አፍሪካ ራሱ በተለያዩ ቦታዎች፣ በአውስትራሊያ የተለያዩ ቦታዎች አሉ። እያንዳንዱ ሀገር የራሱን እርምጃ ወስዷል። እኛንም በራሳችን እርምጃ ይወስልን ነው ማለት የዘንድሮው የኤልኒኞ ሁኔታ መኖሩ ቀደም ብሎ ይታወቅ ነበርና የእርስዎ መሥሪያ ቤት ምንድን ነው ያደረገው ለማስጠንቀቅ የሚሆን

አስፈላጊ እርምጃዎች እንዲወሰዱ ለማድረግ ለሚመለከታቸው መረጃዎች ተሰራጭተዋል። በቃ እኛ በሚመለከተው ሁሉ ያገባኛል ወይም መለከታል የሚለው ሁሉ መረጃውን አግኝተዋል ማለት ነው። ከስንት ጊዜ በፊት ይሄ ያንን ይዞ ነው እየተጠቀሙ ያሉት ማለት ነው። ከመቼ ጀምሮ ነበረ? በተለያዩ መንገድ እያንዳንዱ የራሱን እያቀደ ይሰራበታል ማለት ነው። ከምን ያህል ጊዜ ቀድሞ ነው የኢትዮጵያ ሚቴዎሮሎጂ ኤጀንሲ ይህንን መረጃ ለሚመለከተው አካል ሲሰጥ የነበረው? ከተከታታይ መረጃ እናወጣለን። ተከታታይ መረጃ

ማለት ከጥቅምት እስከ ጥር ያለውን መረጃ እንሰጠዋለን። አጠቃላይ አቅጣጫ ማለት ነው በየሩብ ዓመቱ በየወሩ በየወሩ ያሉትን ነገር እንሰጣለን። ከዛ ደግሞ ከየካቲት እስከ ግንቦት ያለውን ነገር ደግሞ ተከታታይ የሆነ መረጃዎችን ለሚመለከተው ኮንቲነት ተበከታታይ መረጃዎችን እንሰጣለን። ከዛ ከግንቦት መጀመሪያ ጀምሮ እስከ መስከረም ላይ ተከታታይ መረጃዎች የወር የወቅት

የቀን የአስር ቀን መረጃዎች ለሚመለከተው ሁሉ እንዲከታተሉት ይሰጣቸዋል ለማለት ነው። መረጃው መረጃው ተከታተል የተቋረጠበት ጊዜ የለም። እናንተ የምትሰጧቸው መረጃዎች ስራ ላይ መዋላቸውን እርምጃ እየተወሰደ መሆኑን የምትከታተሉበትስ አሰራር አለ?

ምናልባት መዘናጋት ቢፈጠር ደጋግማችሁ ለመጎትጎት የሚያስችላችሁ አብረን ስለምንሰራ እኮ እነሱ እኮ ደውለው እጠይቁናል፣ ብሪፍም እናደርጋቸዋለን የሚመለከታቸው ሁሉም ብሪፍ እናደርገዋለን ማለት ነው። ስለዚህ መከታተላቸውን እናውቃቸዋለን። እንደሚከታተሉት እንደሚወስዱት ማንም ሰው እንደሚወስዱ እንደሚከታተለው በስልክም በምናምን እጠይቁናል። ስለዚህ መረጃ አስፈላጊ ነገር እንሰጣለን። በወብሳታችን ለመለከተ ሰው ማንም ሰው ሊያገኘው በሚችል ሁኔታ አስቀምጠናል ማለት ነው። የሚደበቅ ነገር የለም። መረጃዎች በሁሉም ተሰራጭተዋል ማለት በዚህ በወዘር

ነገር የለም። አቶ ዱላስቲ የመጪውን ጊዜ ሁኔታ ደግሞ ይተንብዩልኝ። የመጪ እውነታ እንግዲህ ያው እንደምታውቀው ኤልኒኖ ውስጥ ነው ያለነው። ኤልኒኖ ደግሞ በበጋ ውስጥ እርጥበት ነው የሚያወጣ እንደተጠናው ማለት በኢትዮጵያ ላይ እንደታየው እንዳየ ነው። በምስራቅ አፍሪካ ኢትዮጵያ ብቻ አይደለም፣ በምስራቅ አፍሪካ በታንዛኒያ፣ በኬንያ፣ በኢትዮጵያ ሶማሌ አካባቢዎች እርጥበት ያመጣል ነው

እርጥበት ያመጣል ማለት ዝናብ አለ ማለት ነው። ዝናብ አለ ማለት ትነትን ይቀንሳል ማለት ነው። ለውሃ አቅርቦት ጥሩ ነው ማለት ነው። ለግጦሽ አቅርቦት ጥሩ ነው ማለት ነው። ስለዚህ ምስራቅ ኤልዲኖ ውስጥ ስላለን ኤልዲኖ ውስጥ ያለነው ደግሞ የተጠናው ጥናት የሚያሳየው

እርጥበት እንዳለ ነው ነው። እና ጊዜውን ያልጠበቀ ዝናብ ነው የሚዘ- የሚጥለው ማለት ነው በአንዳንድ አካባቢዎች። ይሄ ማለት በኤልኒኖ ሁኔታ ነው፣ እንደዛ ነው። ለዚህ ነው በቃ። ምክንያቱም አሁን በአሁኑ ጊዜ እንደውም ከፍተኛ የሆነ ንፋስ መኖር ነበረበት። እሺ፣ በቃ ንፋስ፣ በጣም ከፍተኛ የሆነ ንፋስ መኖር ነበረ ድሮ የምናውቀው ማለት ነው። ይሄ እንደውም ኃይለኛ ንፋስ ይታይ ነበረ፣ ውርጭ ይታይ ነበረ። አሁን ውርጭም የለም። እሱ የቀረበት ምክንያት ደመናማ ስለሆነ ውርጭ

ቀንሰዋል ማለት ነው። የለም። እንደዚህ በሚሆንበት ጊዜ እንደ አደጋ ሁኔታ ነው የሚታየው ወይስ እንደ ጸጋ ነው የምትወስዱት እናንተ ዝናብ በመውረዱ ብቻ? እንግዲህ እንደ ተጠቃሚው ነው፣ እንደ ተጠቃሚው ነው የምትተረጎመው። ውሃ ሴክተሩ ምን ይላል?

ግብርና ምን ይላል? ከብት የሚያረባው ምን ይላል? ጤና ላይ የምሰራው ምን ይላል? እያን ምክንያቱ አፕሊኬሽን የተለያየ ነው። የተለያየ ስለሆነ ይሄንን ይሄንን ማለት ያስቸግራል። እያንዳንዱ ጠቃሚ የምሆነው ለማን ነው? ጠቃሚ የማሆነው ለማን ነው የምለው ነገር ግብርና ላይ አሁን በሚታጨድ ጊዜ ችግር አለው ማለት ነው። ሌላ ደግሞ ምን ይላል የምለው ነገር እያንዳንዱ አፕሊኬሽን የተለያየ ነው ማለት ነው። አቶ ዱላ፣ በአጠቃላይ ይሄ የኤልኒኞ ጊዜ ለምን ያህል ጊዜ ተራዝሞ ይቆያል? እንግዲህ

የምታውቀው ከዚህ በፊት እንደምታየው ኤልኒኖ ከሚያዚያ እስከ ግንቦት ድረስ ይጀምራል። የሚሞተው የሚያልቀው ከታህሳስ እስከ የካቲት አካባቢ ነው ማለት ነው። ታሪካዊው ነው የሚታየው ማለት ነው። ስለዚህ ስለዚህ ምንድን ነው አሁን ኤልኒኖ

እየቀነሰ ይመጣል፣ የካትት በኋላ እንደ ማለት ነው። ስለዚህ ለሚቀጥሉት ጉዳዮች የሚያሳዩት እንግዲህ ወደፊት ምን እንደሚሆን ይታያል ማለት ነው። ስለዚህ ኤልኒኖ ውስጥ ነው ያለ ኤልኒኖ ማለት ነው። ኤልኒኖ ማለት የባህር ውሃ መሞቅ አልቀነሰም ነው ማለት ነው። ስለዚህ በሚቀጥሉት ሶስትና አራት ወራት ቢያንስ እንዲሁ ጠንክሮ ይቀጥላል ማለት ነው የሚሉኝ። ከዛ በኋላ ነው እየቀነሰ የሚሄደው። አዎ ኤልኒኖ ተጽዕኖውን አያቆምም። ከዛ በኋላስ እንደ ላኒኛ አይነት ክስተት እንደዚህ ሊመጣ የሚችልበት ሁኔታ

yeah uh -huh.

እሱ ነው የምናየው። ምክንያቱም ተረሶ ይታያል፣ ግን ምክንያቱም ጥናቶች የሚያሳዩት እንደዚህ አይነቶቹ ወደፊት የሚታዩ ይሆናሉ ማለት ነው። አሁን እናንተ ይችላል ላይመጣም ይችላል፣ ወደ መደበኛ የሚመለስም ሊሆን ይችላል። ስለዚህ ይህን ወደፊት በደንብ ተደርጎ ይሄ በጣም የአትሞስፌር ባህሪ እና የውቅያኖት ባህሪ ቀላል አይደለም ማለት ነው። አሁን እናንተ ግን ጊዜ የሚጠይቅ ብዙ መረጃዎች መሰብሰባለን፣ መጠናት አለበት። በአንድ ጊዜ ከጠረጴዛ የሚገኝ አይደለም። ስለዚህ በጥናቶቹ ክትትል ማድረግ አስፈላጊ ነው ማለት ነው አሁን

የጨበጣችሁት ይሄ ነው የምትሉት ነገር ግን የለም ማለት ነው። ከኤልኒኞ በኋላ ለሚከሰተው ሁኔታ ከኤልኒኖ በኋላ የሚከሰተው መቼ ነው የሚያልቀው? ኤልኒኖ ራሱ እኮ ገና እኮ ይሄንን አሁን እናንተ የምለው ነገር እራሱ ኤልኒኖ ኤግዛትሊ ቀኑ መቼ ነው? ወሩ መቼ ነው? የምለው ነገር አቅጣጫ ነው እንጂ እኮ ይሄ ነው በዚህ ቀን በዚህ ወር ውስጥ ይሆናል ማለት በጣም አስቸጋሪ ነው የሚሆነው አሁን

ክቡራትና ክቡራን አድማጮች፣ ከአቶ ዱላ ሻንቆ ጋር የተካሄደው ቃለመጠይቅ አላበቃም። በቀጣይ ዝግጅት ቀሪውን እናቀርባለን። ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። ማንም ሰው ከሁለት የሥልጣን ዘመን በላይ ፕሬዝዳንት ሆኖ ሊመረጥ አይችልም።

እንዲሁም ሌላ ሰው ለፕሬዝዳንትነት ተመርጦ ሲያገለግል ለነበረበት ዘመን ፕሬዝዳንት ወይም ተጠባባቂ ፕሬዝዳንት ሆኖ ከሁለት ዓመታት በላይ ያገለገለ ማንም ሰው ከአንድ ሌላ ሙሉ የስልጣን ዘመን በላይ ለዚያ ስልጣን ሊመረጥ አይችልም። የዩናይትድ ስቴትስ ሕገ መንግሥት ሀያ ሁለተኛው ማሻሻያ ነው ይህንን የሚደነግገው። የሥልጣን ዘመንን መገደብ ዲሞክራሲን ያጸናል የሚለው ርዕሰ አንቀጽም ይህንኑ

በኢትዮጵያ የዘመን አቆጣጠር የካቲት 20 1943 ዓ ም በዩናይትድ ስቴትስ የተወካዮች ምክር ቤት የጸደቀ ማሻሻያ ነው መነሻ ያደረገው ይህ ማሻሻያ ይላል ርዕስ አንቀጹ ሪፐብሊኩ ከተመሠረተ አንስቶ አሜሪካውያን ሲሟገቱበትና ሲከራከሩበት ለኖረ የዩናይትድ ስቴትስ ፕሬዚደንት ሆኖ የሚያገለግል ሰው የሥልጣን ዘመን ገደብ ሊበጅለት ይገባል ወይ ለሚል ጥያቄ መቋጫ መልስ አስገኘ።

በመስከረም ሺ78 ዓመተ ምህረት አሁንም በኢትዮጵያ የዘመን አቆጣጠር የወጣው የዩናይትድ ስቴትስ ሕገ መንግሥት ለፕሬዚደንት የሥልጣን ዘመን ገደብ አልቆረጠም ነበር። ይሁን እንጂ አንድ በሕዝብ ዘንድ ተወዳጅነትን የሚያተርፍ ፕሬዚደንት ያለ ገደብ በተከታታይ የሚመረጥ ከሆነ ሙስና ውስጥ ሊዘፈቅ ወይም ጨቋኝ ሊሆን ይችላል የሚል ስጋት በብዙ አሜሪካውያን ዘንድ ሲብላላ ቆይቷል። የነጻነት አዋጁ

ዴክለሬሽን ኦፍ ኢንዲፔንደንስ ይባላል። ጸሐፊ ቶማስ ጀፈርሰን አብዝቶ የሚያስጨንቃቸው አንድ ጉዳይ በሕገ መንግሥቱ ውስጥ የሥልጣን ዘመን ገደብ ያለመጠቀሱ ነበር። የማልወደው ነገር አሉ ጀፈርሰን፣ አብዝቼ የምጠላው የሥልጣን ዝውውር አስፈላጊነት ጉዳይ በተለይ የፕሬዝዳንቱ መዘለሉ ነው። የመጀመሪያው የዩናይትድ ስቴትስ ፕሬዚደንት ጆርጅ ዋሽንግተን

የራሳቸውን የስልጣን ዕድሜ በሁለት ዘመናት ብቻ መገደብን መምረጣቸውን ያስታውሰው ርዕሰ አንቀጽ እርሳቸውን የተከተሉ መጪ ፕሬዝደንቶች ሁሉ የእርሳቸውን አርአያ አክብረው መኖራቸውን አመልክቷል ሰላሳ ሁለተኛው ፕሬዚደንት ቴዎዶር ዴላኖር ሩዘቬልት በ1933 ዓ ም ለሦስተኛ ጊዜ እንደገና ደግሞ በ1937 ዓ ም ለአራተኛ ጊዜ እስከተመረጡበት ዘመን ያ የጆርጅ ዋሽንግተን አርአያነት

ጸንቶ ኖረ። ዘመናቱ በኢትዮጵያ አቆጣጠር ናቸው። ሩዘቬልት በዚያው ለአራተኛ የሥልጣን ዘመን በተመረጡበት በ1937 ዓ ም ወርሃ ሚያዚያ ሲያርፉ ሰዎች በተከታታይ እየተመረጡ የርእሰ ብሔር ኃላፊነቶቻቸውን በብቃት የመወጣት ችሎታቸው ወይም አቅማቸው ጉዳይ አጠያያቂነት እንደገና ብዙ ንግግሮችና ውይይቶችን አጫረ ይላል ርዕሰ አንቀጹ።

ፕሬዚደንት ባራክ ኦባማ ሐምሌ 21 207 ዓ ም አዲስ አበባ አፍሪቃ ህብረት መድረክ ላይ ቆመው እንዲህ አሉ። ኔልሰን ማንዴላን አስተውሉ። ማዲባ እንደ ጆርጅ ዋሽንግተን ሁሉ የማይነጥፍ ውርሳቸውን ፈጥረው ያኖሩልን ፕሬዚዳንት በነበሩባቸው ዘመናት

ባከናወኗቸው ስራዎች ብቻ አይደለም፣ ስልጣን ለመልቀቅና ሰላማዊ ሽግግር እንዲኖር ለማድረግም ባሳዩት ፍላጎት እንጂ። ርዕሰ አንቀጹ መልእክቱን በዚሁ ደመደመ። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። የተከበራቸው አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች እነዚሁ ነበሩ።

ነገ እንደተለመደው ከምሽቱ ሶስት ሰዓት ላይ እንገናኛለን። እስከዚያው ዋና አዘጋጇ ትዝታ በላቸው፣ ፕሮግራሙን የመራችልን ብርሃን ኃይሉና ያስተናገድናችሁ እኔ ሰለሞን ክፍሌና ቆንጂ ይታዬ ሰላም ደህና ደሩ እንላለን። አሁን የትግርኛ ዝግጅት ይቀጥላል። በእኛ በኩል ነገ በተለመደው ቀደም በሚለው ዝግጅት በአንድ ሰዓት እንገናኛለን። ደህና ደሩ።